ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥር 22 2014 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። እንደ እኔ እይታ አሁን ባለንበት ሁኔታ ህውሀት ትጥቁን ፈቶ ራሱን ብቻ የማከላለማውን ትቶ ለትግራይ ህዝብ የሚበጀውን ማድረግ ያለበት ይመስለኛል። ይሄ ጦርነት ኢትዮጵያውያን ብዙ ዋጋ የከፈሉበት ነው። ከዚህ የበለጠ የአእምሮና የአካል ስብራት ለማስተናገድ አቅም የለው ሰው ዙሪያም ስራ ፍጥነት እና እጅግ በጣም በሚገርም ግልጽነት ህወሓት ትጥቁን ፈቶ ሰላም ቢፈጥር ጥሩ ነው ያሉት ነገር ላይ ማለት የምፈልገው ምንድን ነው ማለት የማልፈልገው ብል ይሻለኛል። ማን ትጥቁ መፍታት እንዳለበት ማለት አልፈልግም። ነገር ግን ሁለቱም ተዋጊ ወገኖች ጦርነቱን አቆመ ወደ ሰላም ጠረጴዛ ቢመጡ መልካም ብቻ ሳይሆን ኢምፐረቲቭ አስገዳጅ ነው። መምጣት አለባቸው። ወደ አንድ ሚሊዮን የሚቃረብ ህዝብ በጠና ሁኔታ ውስጥ ነው ያለው። ከፍተኛ የሰብዓዊ ቀውስ አለ። ውይይት አለን። ሌሎች ዘገባዎችንም ለምሽቱ ይዘናል። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ማግኘት ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ የተከበራችሁ አድማጮች፣ ዜናውን የማሰማችሁ ሀብታሙ ስዩም ነኝ። በትግራይ የሰብአዊ ድጋፍ እንቅስቃሴ በረድኤት አቅርቦት ችግር ምክንያት ሊቋረጥ እንደሚችል የተባበሩት መንግስታት ድርጅት አስታወቀ። የድርጅቱ ሰብአዊ ጉዳዮች ማስተባበሪያ ቢሮ በምህፃሩ ኦቻ በይዞታ ያሉ ቁሳቁሶች መመናመናቸውን ተከትሎ የጦርነት አውድማ ሆኖ በሰነበተው የሰሜን ኢትዮጵያው ትግራይ ክልል የነበረውን ሰብአዊ ድጋፍ የማዳረስ ተግባር እንዲያቆም ሊገደድ እንደሚችል አስታውቋል። በሰሜን ኢትዮጵያ የነበረው ከባድ ጦርነት እርዳታ ከአውሮፓውያኑ ታህሳስ ወር አጋማሽ ወዲህ ለችግር ለተዳረጉ በሚሊዮኖች የሚቆጠሩ የትግራይ ክልል ነዋ ተባባሪዎች እንዳይዳረስ ከልክሏል። የድርጅቱ ቃል አቀባይ ጄንስ ሊያርኪ የተባበሩት መንግስታትና ሌሎች የግል ረድኤት ተቋማት በከፋው በረድኤት ቁሳቁሶች ነዳጅና ገንዘብ እጥረት ምክንያት እንቅስቃሴዎቻቸውን ቀደም ባለው ጊዜ ለመቀነስ መገደዳቸውን ተናግረዋል። ተቋማቱ እንቅስቃሴያቸውን በአውሮፓውያኑ የካቲት ወር ሙሉ በሙሉ ሊያቆሙ እንደሚችሉ አስጠንቅቀዋል ብለዋል ሊያርኪ። ለተጨማሪ ምገባ መርሃ ግብር ብሎም የከፋ አጣዳፊ የምግብ እጥረት የሚፈጥራቸው ችግሮችን ለማከም የሚያስፈልጉ ምግብ ነክ ቁሳቁሶች ቀድሞውኑ አልቀዋል ብለዋል። የዓለም የምግብ መርሃ ግብር 13 በመቶ የሚሆኑት ከአምስት ዓመት በታች የሆኑ የትግራይ ህፃናትና ከነፍሰ ጥሮች እንዲሁም እመጫት እናቶች መካከል ግማሹ በከፋ የምግብ እጥረት ተጎሳቁለዋል። ሁኔታው በበሽታ የመያዝን እንዲሁም ለሞት የመዳረግን ዕድል ይጨምራል ብሏል። ከቀናት በፊት የነዳጅ ክምችት መንጠፉን ተከትሎ የረድኤት ሰራተኞች የቀረውን ድጋፍ በእግራቸው እየተዟዟሩ ለማዳረስ መጣራቸውን ያስታወሱት ቃል አቀባዩ፣ በአንጻሩ በአማራና አፋር ክልሎች የሰብአዊ ድጋፍ ስርጭትን ለማዳረስ መቻላቸውንና ወደ 380 ሺህ ሰዎች የምግብ ዕደላ አካል እንደሆኑ ተናግረዋል። በቅርቡ ወደ ትግራይ በአውሮፕላን ሰብዓዊ ድጋፍ የማዳረስ እርምጃ መጀመሩን ተከትሎ የድጋፉ መጠን ከፍ ማለት መጀመሩን ያነሱት ሊያርኪ ለሁኔታው የሚያስፈልገው ከፍ ያለ መጠን ያለው ድጋፍን ግን በአውሮፕላን ብቻ ማጓጓዝ እንደማይቻል ተናግረዋል። በሺዎች የሚቆጠሩ ሰልፈኞች በሱዳን ዋና ከተማ ካርቱምና በሀገሪቱ በሚገኙ ሌሎች ከተሞች በዛሬው እለት የተቃውሞ ሰልፍ ማድረጋቸው ተሰምቷል። ሀገሪቱን ወደ ብጥብጥ የከተተው የጥቅምት ወሩ መፈንቅለ መንግስትን በመቃወም ለወራት ከዘለቁት የተቃውሞ ሰልፎች የዛሬው የቅርብ ጊዜው መሆኑ ነው። በአብዛኛው ወጣት ወንዶችና ሴቶች የተሳተፉበት በካርቱምና በሌሎች ከተሞች ጎዳናዎች ላይ በመውጣት የተደረገው ሰልፍ ወታደራዊው የሥልጣን ነጠቃ እንዲያበቃ ጠይቋል። የሀገሪቱን የተሰናከለ የዲሞክራሲ ሽግግር የሲቪሊያን አስተዳደር እንዲመራም ጥሪ አቅርበዋል። በመፈንቅለ መንግስቱ በፕሬዚደንት ኦማር አልበሽር ዘመን ለሶስት አስርተ ዓመታት ያክል ለጭቆናና ዓለም አቀፍ መገለል ከተዳረገች በኋላ ሱዳን ወደ ዲሞክራሲ ባህል ለመሸጋገር የጀመረችውን ጉዞ ገጥተዋል። የአሁኖቹ ሰልፎች የተጠሩት አልበሽርን ከሥልጣን ለማውረድ እንዲሁም ባለፉት ሦስት ወራት የተደረጉትን ሰልፎች በማስተባበር ረገድ የጀርባ አጥንት በነበሩት የሱዳን የባለሙያዎች ማኅበርና የተጋድሎ ኮሚቴዎች ነው። በካርቱም ሰልፈኞች ከዚህ ቀደም ከጸጥታ ኃይሎች ጋር ወደ ተጋጩበት የፕሬዚደንቱ ቤተ መንግስት መገኛ መትመማቸው ተሰምቷል። የጸጥታ ኃይሎች ሰልፈኞቹን ለመበተን አስለቃሽ ጋዝና የፕላስቲክ ጥይቶችን መተኮሳቸውን ተከትሎ በመዲናዋ በትንሹ አንድ ሰው መገደሉንና ሶስት ሰዎች ጉዳት እንደደረሰባቸው ከለውጣ አቀንቃኞች መካከል አንድ የሆኑት ናዚም ሲራጅ አስታውቀዋል። ከመዲናዊቱ ካርቱም በተጨማሪ በምዕራብ ዳርፉር እንዲሁም ከመዲናዋ 135 ኪሎ ሜትሮች ርቃ በምትገኘው የጀዚራ ክፍለ ሀገር ዋና ከተማ ማዳኒ ሰልፎች መደረጋቸው ተሰምተዋል። የማዳኒ ከተማ ባለፈው ሳምንት ትልቅ የተቃውሞ ሰልፍ ማስተናገዷ አይዘነጋም። ዘገባው የአሶሽየትድ ፕሬስ ነው። ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ነው። የፕሬዚደንት ባይደን አስተዳደር ከስደተኞቹ ውጭ ባሉ የቪዛ ወይንም የለፍ ፍቃዶች ላይ የክፍያ ጭማሪ ለማድረግ ያለውን እቅድ ይፋ አድርጓል። ባለስልጣናት የዋጋ ጭማሪው ቪዛዎቹን ለማዘጋጀት ከሚያስፈልገው ወጪ ጋር ለማመጣጠን ያለመ ነው ቢሉም ተቺዎች ግን አስተዳደሩ የቪዛ መጠበቂያ ጊዜን ካላስተካከለ በቀር የዋጋ ጭማሪው ወደ ዩናይትድ ስቴትስ የሚመጡ ተጓዦችንና ተማሪዎችን ቁጥር እንዲቀንስ ያደርጋል በሚል ስጋታቸውን ገልጸዋል። ነን ኢሚግረንት ቪዛ በመባል የሚጠራው አገሪቱን በስደተኝነት አሊያም በግዛቷ እንዲኖሩ ከተፈቀደላቸው ፍልሰተኞች ውጭ ለሆኑ ሰዎች የሚሰጡት የይለፍ ሰነዶች አንድ ሰው ወደ ዩናይትድ ስቴትስ በሀገር ጉብኝት መልክ እንዲጓዝ እንዲሰራና እንዲማር የሚፈቅዱ ናቸው። በአዲሱ ዕቅድ መሠረት ጎብኚዎችና ተማሪዎች ቪዛ ክፍያ ከ160 ዶላር ወደ 245 ዶላር ይጨምራል። በሥራ ምክንያት ወደ ሀገሪቱ የሚገቡ ግለሰቦች ቪዛ ዋጋ ከ190 ወደ 310 ዶላር ይጨምራል። አዲሱ ጭማሪ ከመጪው መስከረም ወር ጀምሮ ይተገበራል ተብሎ ይጠበቃል። በስተመጨረሻም በካሜሮን እየተካሄደ የነበረን ጨዋታ ለመመልከት በነበረ ጥረት ውስጥ ተረጋግጠው የሞቱ የኳስ አፍቃሪዎችን ቤተሰቦች ለማገዝ የካሜሮን ብሔራዊ ቡድን የገንዘብ ድጋፍ አድርጓል። ቡድኑ 850 ዶላር የገንዘብ ድጋፍ ከማድረጉ በተጨማሪ በጋምቢያ ላይ የተቀዳጀውን የሁለት ለባዶ ድል ለሟቾችና ተጎጂዎች መታሰቢያም አድርጎታል። ባለፈው ሳምንት በኦሎምቤ ስቴዲየም በተፈጠረው መረጋገጥ 8 ሰዎች ሲሞቱ ሰላሳ ስምንት መቆሰላቸው ይታወሳል። አድማጮቻችን፣ ለዜናው የተያዘው ሰዓት በዚያ በቃ። በ22 በ25 ና በ31 3 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የእሁድ ጥር 22 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አምሃሪክ ማዳመጥ ትችላላችሁ። ወጣት ምሩቃን ስላሉባቸው ስራ የማግኘት ችግሮች ከሪፖርተሮቻችን ጋር ተነጋግረዋል። የባለሀብት ልጆችና ባለስልጣን ዘመድ ያላቸው ልጆች እየተቀጠሩ ነው። ከሱም አልፎ ተርፎ እገዳ የተጣለበት ምክንያት ምን እንደሆነ መንግስት ማሳወቅ ነበረባቸው። ትልቁን የስራ አጥነት ችግር መፍታት ያለበት ራሱ ስራ አጥሮ ብለን እናምናለን። ስለዚህ መንግስት ትንሽ ማንኛውም ባለድርሻ አካል ትንሽ አስተዋጽኦ ቢያደርግለት ይህ ወጣት በራሱ ተለውጦ አገሩንም ወገኑን መለወጥ ይችላል። እንደ መንግስት በዚህ ከሙስና ጋር በተያያዙ ነገሮች ሙስና ኮሚሽነንት እስካላት አገሪቷ ሞር በጣም ጠንከራ ጎ ቢጠሩ አሪፍ ነው ላለው እስፔሻሊ በአን አካባቢ ላይ ያለውን ነገር ለዛሬ ከሐዋሳ፣ ከአምቦ፣ ከባህር ዳር የተጠናቀሩ ዘገባዎችን እናሰማችኋለን። አሁን ለዕለቱ ወደ ያዝ ነው የመጀመሪያ ቅንብር እንለፍ። ኢትዮጵያና ያለችበት ወጀብ ኢትዮጵያ ውስጥ ለወራት የተካሄዱና አሁንም በአንዳንድ አካባቢዎች ያሉ ግጭቶች ብዙ ንግግሮችን በሀገር ውስጥና በዓለም አቀፍ ደረጃ አቀጣጥለው ቆይተዋል። ጸብን ማስወገድና ተኩስ የማቆም ድርድር፣ ሁሉን አቀፍ ሀገራዊ ውይይት፣ በጦርነት የተጎዱ ማህበረሰቦችን ማቋቋም፣ ዘላቂ ሰላም፣ ሉዓላዊነት፣ አብሮነት፣ የግዛት ጥብቅነት የንግግሮቹ አፎቶች ናቸው። ተከታዩ ውይይት በእነዚህና ተያያዥ ጉዳዮች ላይ ያተኩራል። አሉላ ከበደ ነው ውይይቱን ያስተናገደው። አመሰግናለሁ እንግዶቼ። በፍጥነት በሚለዋወጡ አንዳንዴም በሚያወዛግቡ ቀጣዩንም አቅጣጫ አስመልክቶ ጥርት ያለ እይታ ለመፍጠር ጥያቄዎች የበዙበት ወቅት ላይ ነው ያለ ነው። በርከት ያሉ ኢትዮጵያን እንደ ሀገር እና የሕዝቧን ዘላቂ ሰላም ማረጋገጥ የሚያስችሉ ጉዳዮችን ጨምሮ ዜጎች በያሉበት የሚያሳስቧቸው በየዕለቱ የሚያወጡ የሚያወርዷቸው ርዕሰ ጉዳዮችን እናነሳለን። እስኪ ትውውቁን እናስቀድም። ስማችሁን፣ የምትኖሩበትን እንዲሁም ደግሞ በኢትዮጵያ ጉዳይ የምታደርጓቸውን ተሳትፎ ጨምራችሁ ስለ ራሳችሁ እስኪ በመጠኑ ንገሩኝ። አቶ አለማየሁ ከእርሶ ልጀምረው። አለማየሁ ከንቶ እባላለሁ። በዋሽንግተን ዲሲ ነው የምኖረው። በህግ በህገ መንግስት ህግ በግጭት ትንተናና አፈታት እንዲሁም በፍልስፍና የግራጁዌት ትምህርት አለኝ ሙያዬም በዚሁ መስክ መመራመር መጻፍና ማስተማር አመሰግናለሁ ወይዘሮ የአብስራ የአብስራ እባላለሁኝ ባለትዳርና የሶስት ውስጥ ትንንሽ ልጆች እናት ነኝ የኢትዮጵያ ሀገራችን ጉዳይና ቀጣይ ጣፈ ጋር ከሚያሳስባቸው ወገኖች ውስጥ አንዷ ነኝ ከትምህርት ከስራ ከቤተሰብ ሀላፊነት ጎን ለጎን ደግሞ በዚህ በሀገር አሜሪካ ለኢትዮጵያ ብሔራዊ ጥቅምና ለሕዝቦቿ ደህንነት ለመሞገት ከተዋቀሩ ማህበራት ኮሚቴዎች ጋር ይሳተፋሉ። አመሰግናለሁ። አድማጮች በኢትዮጵያ ጉዳይም ባላችሁ ተሳትፎ ራሳችሁን ባስተዋወቃችሁበት እንወያይ። የምናነሳቸው ነጥቦች ላይ አንዳንድ ነገሮችን የማዛመድ እድል ያገኛሉ። ቀደም ብዬ በመግቢያው እንደጠቆምኩት አዳዲስ ሁኔታዎች በብዛት የሚሰሙበት ጊዜ ነውና ያንኑ ያህልም በትክክል ያልታወቁ ነገሮች መኖራቸው በየአቅጣጫው የሚሰሙትን መሰረት የሌላቸውም ያላቸውም ነገሮች መደነጋገሩን ከፍ አድርገውታል። መጠነ ሰፊ አካባቢዎችን አካሉ የነበረው የጦርነት ሁኔታ ባለፉት ጥቂት ሳምንታት ቢቀየርም ግጭቶች አሁንም አላቆሙም። በአፋርና በአማራ ክልሎች በተከፈተ አዲስ ጦርነት በመቶ ሺዎች ተፈናቅለዋል የሚል ዜና ዘገባ ከአካባቢው ወጥቷል። በሌላ በኩል በኢትዮጵያ መከላከያ ሰራዊት ወደ ትግራይ ዘልቆ ያለመግባቱን አስመልክቶ የተለያዩ ሀሳቦች እንደዚሁ ይሰነዘራሉ። ጦርነትን ለማስቆም የሚያስችል የተኩስ አቁም ስምምነት ሀሳብም ይሰማል። የብሔራዊ ንግግር እንቅስቃሴም ተጀምረዋል። ዘወትር እንደምናደርገው ያሉበትን ጊዜና ቦታ መፈተሽ ይቀድማልና እዚህ ሁሉ ውስጥ ምን ታያላችሁ? በአሁኑ ወቅት ያለውን ሁኔታ አስመልክቶ የየበኩላችሁን እይታ እናስቀድም። አቶ አለማየሁ፣ እንግዲህ ግጭቱ ከተጀመረ አንድ አመት አልፏል። እንግዲህ ወደ ሁለተኛ ዓመት የተጠጋን ይመስለኛል። ያው እንደምናውቀው ግጭቱ ሲጀመር የፌዴራል መንግስቱ አጭር የህግ ማስከበር ዘመቻ ነው ብሎት ነበር። ነገር ግን ያው ጦርነቱ አድማሱን በማስፋት ዳይናሚክሱም እየተቀያየረ እዚህ የደረጃ ላይ ደርሰናል። የትግራይ ሰራዊትም የነበረውን የፌዴራል መንግስት ወታደራዊ የበላይነት ቀልብሶ አዲስ አበባ አካባቢ ተጠግቶ የነበረበት ሁኔታ ነበረ። ከዛም ተመልሶ ባለፈው ወር ውስጥ ወደኋላ ኋላ ተመልሶ በትግራይ ክልል ግዛት ውስጥ ቆይተዋል። ሰሞኑን እንዳልከውም አዲስ ግጭት በአፋር ድንበራ አካባቢ ተነስተዋል። ሰብአዊ እርዳታ ለማድረስ ተንቀሳቅሶ የነበሩ ተሽከርካሪዎችም ሳያደርሱ ተመልሰዋል። ይሄ እንደዚህ ነው ያለው። ነገር ግን የሰላም ነፋስ የሰላም ወሬ ይወራል። አትሊስት ሶስት የሰላም ሂደቶች አሉ። አንደኛው ሀገራዊ የሆነው የሰላም ሂደት ነው። ህግ ወጥቶለት የሰላም ኮሚሽነሮች መረጣ ላይ አለ ይመስለኛል ፌዴራል መንግስቱ። ሌላኛው በአፍሪካ ህብረት የሚደገፈው የቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ የሚመራው የሰላም ሚዲዬሽን ኤፈርት ነው። ሶስተኛው ከኬንያ ጋር በዩናይትድ ስቴትስ መንግስት የሚደገፍ የኔጎሺዬሽን ኢኒሺየቲቭ አለ እንግዲህ ምን ያክል ስኬታማ ይሆናል፣ ወዴት እየሄዱ ነው፣ ምናም የሚለው ገና ሂደት የምናየው ነው። ወይዘሮ ያብስራ፣ እንደ እኔ እይታ አሁን ባለንበት ሁኔታ ህወሀት ትጥቁን ፈቶ እራሱን ብቻ የማከላለ ማወትቶ ለትግራይ ህዝብ የሚበጀውን ማድረግ ያለበት ይመስለኛል። ይሄ ጦርነት ኢትዮጵያውያን ብዙ ዋጋ ይካፈሉበት ነው። ከዚህ የበለጠ የአእምሮና የአካል ስብራት ለማስተናገድ አቅም የለውም ሰው። ሁሉም ደክሟል፣ ሰላምን ነው የሚሻው። ይሄ ጦርነት ሆን ተብሎ ንጹሃን ዜጎችን መቀጣጫ ያደረገ ለትውልድ መጥፎ አሻራ የጣለ ያቋሰለ ነው። በአፋር እና በአማራ እንዳየ ነው። ኢሰብአዊ አለም መንግስት የተሞላበት ድርጊት አይተናል። ማንኛውም ዜጋ ደግሞ የሌላው ዜጋ መሰቃየትና መሞት የሚያስደስተው የለ። ይሄ ሞር የበቀልን ስሜት ለማነሳሳት የተፈጠሩ ትርክቶች ናቸው። ስለዚህ የሚያዋጣን መሆንም ያለበት አሁን ወንድም የምንደገለጸው በተለያዩ ሰላምን ለማምጣት እየተስተካከሉ ያሉ መንገዶችን በመከተል መፍትሄ ለማቅረብ ህዝቡን ወደ እርቅና ሰላም ለመውሰድ መንገዶችን መክፈት ይመስለኛል። ለዛ ደግሞ ቅድሚያ ሁኔታዎችን መደረግ ያለባቸው የተወሰኑ ቅድሚያ ሁኔታዎች አሉ፣ ህዝቡን ለማመካከል ማለት ነው። ወደ በኋላ ላይ ማሳት ይችላሉ ያለ መልካም። ወይዘሮ አብስራ እንደውም አንድ እርምጃ ቀደም ብለው ቀጥሎ የማነሳው ሀሳብ ጋር ደርሰዋል። አቶ አለማየሁ ወደ እርሶ ልመለስ እና በወይዘሮ አብስራ የተነሱትንም ተከታትለዋል። ነገሮች የሚሄዱበትን አዝማሚያ ተከትለን ግጭቶች የሚያበቁበት በጦርነት የተጎዳው ህዝብ ወደ ጤናማ ህይወት የሚመለስበትን መንገድ ጨምሮ ድህረ ጦርነት ሁኔታዎችን ለማሰብ ቀደም ሲል ይሰማ ከነበረው በተለየ መልኩ ጎልቶ እየተሰማ ነው። ይህ የሰላምና በተለይ ደግሞ ውጊያውን ጦርነቱን የማቆም ጥያቄና ሀሳብ የህወሓት ሊቀመንበር የትግራይ ክልል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ከቢቢሲ ጋር ባደረጉ ቃለ ምልልስ ለሰላም እድል ለመስጠት ባሉት ተዘጋጅተናል ሲሉ ተሰምተዋል። ሌሎች አብረው የሚዛመዱ የሚነሱ ብዙ ጥያቄዎች ሊኖሩ ይችላሉ። እርስዎ በሰላም ሀሳቦች ውስጥ የሚካተቱ የተለያዩ ነገሮችን እንደጠቀሱት፣ በዚሁ በመጀመሪያው ነጥብ ላይ ጦርነቱን ወይም በጸብ መፈላለጉን ለማቆም አቶ አለማየ ምን አይነት ድርድር ከማን ጋር ግቡስ ምን ሊሆን ይገባዋል ይላሉ? አመሰግናላሉላ ወይዘሮ አብስራ ፍጥነት እና እጅግ በጣም በሚከብ ግልጽነት ህወሓት ትጥቁን ፈቶ ሰላም ቢፈጥር ጥሩ ነው ያሉት ነገር ላይ ማለት የምፈልገው ምንድን ነው፣ ምናልባት ማለት ማልፈልገው ብል ይሻለኛል። ማን ትጥቁን መፍታት እንዳለበት ማለት አልፈልግም። ነገር ግን ሁለቱም ተዋጊ ወገኖች ጦርነቱን አቆመም ወደ ሰላም ጠረጴዛ ቢመጡ መልካም ብቻ ሳይሆን ኢምፐረቲቭ አስገዳጅ ነው፣ መምጣት አለባቸው። ከፍተኛ የሰባዊ ቀውስ አለ። ወደ አንድ ሚሊዮን የሚቃረብ ህዝብ በጠና ሁኔታ ውስጥ ነው ያለው። ሰባዊ እርዳታ ማድረስ የማይቻልበት ሁኔታ ነው ያለው። ትግሬዎችም ሆኑ ሌሎች ብሔሮች ሁሉም ኢትዮጵያውያን ናቸው። ኢትዮጵያን ወገኖች እየተሰቃዩ ነው ያለው እና ጦርነቱ ቆሞ ሰላም መምጣት አለበት። አሁን ትልቁ ችግር ምንድን ነው? የተለያዩ የሰላም ሂደቶች ናቸው እየተካሄዱ ያሉት። እንግዲህ የትኛው የሰላም ሂደት ቀድሞ ውጤት ያመጣል የሚለው በጣም አጠያያቂ ነው። እንግዲህ አሁን መልሼ ወደ ወይ ዙራ ስራ ወዳሉት ነገር ብንሄድ ነገር በጣም ኮምፕሊኬት ነው። ብዙ ሌየርስ አሉት። ይሄ ዝም ብሎ የህወሀትና የብልጽግና ጉዳይ አይደለም። የትግራይ ሰራዊት የህወሀት ሰራዊት አይደለም። የህወሀት ፓርቲ አባላት ምናምን የሚባል ነገር አይደለም። ወጣት ነው፣ ሰው ነው። በነቂስ ወጥቶ ዘምቶ ያለው በህዝብ ላይ ትግራይ በሚባለው ክልል ላይ የደረሰ በደል ነው በሚል ወጣቱ ተነቃ አልቋል። እዛ ውስጥ እንግዲህ የተለያዩ እንግዲህ ትግራይ ውስጥ ብዙ የተለያዩ የተቃዋሚ ፓርቲዎችም አሉ። ሰርሳይ ውያን አለ ወድም ናጽነት አለ ሌሎች ፓርቲዎችም አሉ እነ ባይቶና እናወስተም አሉ። እነሱም የየራሳቸው አቋም አላቸው። በሰላም ሂደቱ ላይ ማንም ነው ትግራይን የትግራይን ህዝብ ወክሎ መደራደር ያለበት ወደ ጠረጴዛ መምጣት ያለበት የሚለው ላይ የተለያዩ ሀሳቦች አሉ። ይህንን የሰላም ሂደት ፕላን የሚያደርጉት ሰዎች እና ዘ ላይ የሚሳተፉት ሰዎች ይህንን ሊያስቡበት ይገባል። በመጀመሪያ ደረጃ ህወሀት እንደ ገዢ ፓርቲ ፍላጎቱ ምንድን ነው? የሚወስዳቸው አቋሞች ግልጽ ናቸው፣ የሚያሻሙ አይደሉም። ፍላጎቱ ግን አይታወቅም። ፍላጎቱ ግልጽ አይደለም። ስለዚህ ህወሀት ከህዝቡ ጋር መነጋገር አለበት፣ እንደ ገዢ መፍትሄው መምጣት ያለበት ከህዝቡ ነው። ህዝቡ የሚፈልገውን ያውቅ ያንን ማለት መልቀም። ይሄ ምናልባትም በቀጥታ በመጨረሻው ከጠቀሱት ሀሳብ የሚከተል ጥያቄ እንድናነሳ ይጋብዛል። የህዝቦች ፍላጎት ተገቢውን ስፍራ ስለመሰጠቱ አቶ አለማየሁ እርስዎ ያነሱትን ጨምሮ ሌሎችም ብዙ ፍላጎቶች የሚንጸባረቁበት ጊዜ ነው። በየትኛውም ቦታ አንድ ቡድን ሁሉንም የሚወክልበት አይደለም ወይዘሮ ያብስራ ለርሶ ድልስ፣ አቶ አለማየሁ ባነሷቸው በተለይ የህዝቦችን ውክልና በተመለከተ የህዝብ ፍላጎት መጠየቅ መረጋገጥ አለበት፣ ከዚ አንጻር ነው ትክክለኛ መፍትሄ የሚመጣው የሚል ነው አቶ አለማየሁ ያነሱትና፣ ምን ይላሉ? ልክ ነው፣ በዚህ እስማማለሁ። እስካሁን ድረስ እንዳየነው የትግራይ ህዝብ ድምፅ ያልተጨቆነ ከህወሓት ተጽዕኖ ነጻ የሆነ ድምፅ የሰማን እንደተባለው ይሄ አሁን የተለያዩ የትግራይ ህዝብን የሚወክሉ መኖራቸው እጅግ ይበል የሚያስፍል ነው። ለዚህ ለብሔራዊ መግባባት ንግግሩን ቀጥሎ ላለው የፖለቲካ ምህዳርም ህዝቡን የሚወክሉት ቀርበው ትልቅ ጉልህ ሚና የሚጫወት ይመስለኛል። ወደኋላ መለስ ስል ግን አሁንም ቢሆን እኔ እስከምረዳው ድረስ የህወሀት ሀይል በአማራ እና በአፋር አንዳንድ አካባቢዎች ውስጥ ጥቃት እያደረሰ ነው። እዛ ያለው የመንግስትም ሀይል ዲፈንስ ላይ እንደሚገኝ ነው የምናነበው የምንሰማው። ስለዚህ የህወሀትን ትጥቅ መፍታትን ያንን የትግራይ ህዝብ በሚጠይቀው መልኩ በሚጫወተው ጉልህ ሚና ያንን ትጥቅ ለማስፈታትና ሰላም ለማስፈን ይህ እዛ ያለውን ትንኮሳ ንጹሐ ዜጎችን የማሳደድና እንደዚህ የማሰቃየት ሁኔታ እንዲቆም ጉልህ ሚና ይጫወታል። ስለዚህ መለስ በማለት ትግራይ እንደ ህዝብ ይሄንን ጦርነት እንዲያበቃ እንደ ኢትዮጵያውያን ከኢትዮጵያ ወንድምና እህቶቹ ጋር ለመኖር ቀጣዩን ምዕራፍ ለመክፈት ትልቅ ትልቅ ሚና ይጫወታል። ያ ደግሞ መሆን የሚችለው ህወሀት አሁን ከለው ማን አለበኝነት እንቅስቃሴ መገታት ሲችል እንዳሉት ፍላጎቱ ምን እንደሆነ አይታወቅም። የትግራይን ሕዝብም አይወክልም። ስለዚህ ከዚህ መዳር ውስጥ ውቶ ቀጥሎ ያለው ንግግር መቀጠል ይችላል። አቶ አለማየሁ ወደ እርሶ ልመለስ። ከዚሁ ርዕስ አንውጣና አሁንም እየተፈናቀሉ ያሉ ሰዎች ቁጥር ጥቂት አይደለም። ከአፋር ብቻ በሳምንቱ መጀመሪያ ላይ የተነገረው ከ200 ሺህ በላይ ሰዎች መፈናቀላቸው ነው። ይህን መሰል ሰዎች የሚጎዱበት ትኩስ ግጭት እየቀጠለ ባለበት እንዴትና በማን ይካሄዳል የሚለው ጥያቄ እንዳለ ሆኖ የተኩስ አቁምና ከዚያም የተሻገረ የሰላም ጥረት እንዴት ነው ሊመጣ የሚችለው? በሌላ በኩል ቀደም ብዬ እንደገለጽኩት የትግራይ ክልል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ለሰላም እድል ለመስጠት ተዘጋጅተናል ባሉበት የቢቢሲ ቃለ መልሳቸው መብታችን ያሉት ካልተረጋገጠ እስከ መጨረሻው ሰው ድረስ እንዋጋለን የሚል አነጋገርም ተጠቅመዋል። በሌላ በኩል የኢትዮጵያ መከላከያ ሰራዊት ወደ ትግራይ አለመግባቱን የዩናይትድ ስቴትስ መንግስት አድንቆ መሰንበቻውን መግለጫ አውጥቷል። አቶ አለማየሁ ይህ ሁሉ ባለበት ምን ይታዩታል? ሰላም እንዲመጣና ሌላም የበረታ ጦርነት እንዳያገረሽ። አመስግናለሁ አሉላ፣ ቅድም ስለ ህወሓት ስናወራ ነበረ። ኢኩሊ ኢምፖርታንት ላይ ደግሞ ማውራት ያለብን ስለ ፌዴራል መንግስቱ ነው። የፌዴራል መንግስቱ ግልጽ የሆነ ቁርጠኛ የሆነ የሰላም አቋም አለው ብዬ አላምንም። እስካሁን ድረስ እየወጡ ያሉት ቃሎች ስቴትመንቶች፣ ከተለያዩ የመንግስት አካላት እርስ በራሳቸው የሚጣረሱ ናቸው። ለምሳሌ የፌዴራል መንግስቱ ከፍተኛ ፖለቲከኞች በተፈቱበት ወቅት የተሰጠው መግለጫ ከፊሎቹ፣ ማለትም እነ ጀዋር እና እነ በቀለ ገርባን የሚመለከተው በዛ ፋይል የተከሰቱ ሰዎች ጉዳይ ለታሰበው ለታቀደው የሰላም ብሔራዊ መግባባት እንዲያግዝ ውጤታማ ለማድረግ ተብሎ እንደተፈቱ ነገር ግን በህወሀት በኩል የተፈቱት ሰዎች ግን በሰብአዊነት መሰረት በእድሜ የገፉና በጤና ቀውስ የሚሰቃዩ ሰዎች ስለሆኑ ተብሎ እንደተፈቱ እንግዲህ የሰላም ውጥን እንዳለ እያየን ነው። አዋጅም ወጥተዋል። ኮሚሽነሮችም እየተመረጡ ነው። ነገር ግን የጦር መሪዎቹን ስናይ፣ ለምሳሌ ጄኔራል አባው ታደሰ በቅርቡ የሰጠው ኢንተርቪው ላይ ብናይ ጦርነቱ አንደኛው ምዕራፍ ብቻ እንደተጠናቀቀ እና ሁለተኛው ምዕራፍ የግድ እንደሚቀጥል የግድ አንደኛ ምዕራፍ ሲባል ሁለተኛው ምዕራፍን እንዳለው አስምሮ ተናግረዋል። ምንድን ነው እንግዲህ በኢትዮጵያ ታሪክ እንደዚህ አይነት የተወሳሰበ እንደዚህ አይነት የተለያየ ብዙ አክተርስ ፓርቲስ ያሉት ግጭት ከሚዋጉት ወገኖች አንጻር ከኢሹ ከጭብጦቹ አንጻር ከሽንስ አንጻር ከብዙ እንደዚህ አይነት ፋክተርስ እያነሳን ስናየው እንደዚህ አይነት ኮምፕሊኬትድ የሆነ ታሪክ ጦርነት ገጥሞን አያውቅ። እና ይህንን ጦርነት ይህንን ግጭት ለመፍታት የሚያስፈልገውን ኤፈርት እንደዚሁ እጅግ በጣም ከፍተኛ ነው። እጅግ በጣም ሬንጁም የሰፋ ጥልቀትም ያለው ሊሆን ይገባል። ሶ ይህ ጦርነት ገና ያልተጀመረ ማለት ይቻላል። ወይዘሮ አብስራ እንዳሉት ህዋት ትጥቁን ሲፈታ የሚፈታ ጉዳይ አይደለም። ምን ሊኖር ይችላል ይላሉ? ያን አይነት እርምጃ በህዋት በኩል ተኩስ አቁም ድርድር የሚጀመርበት አንድ እርምጃ ቢሆንና ተኩሱ ቢቆም ወይም ትጥቅ ቢፈታ ምን ሊከተል ይችላል የሚያሰጋዎት ዌል የትግራይ ሰራዊት እንዲፈታ ማንዴት ያለው አካል የለም። ህወሀት ትጥቅ ፍቱ ስላለ ህወሀት ሊያስፈታው አይችልም። ቅድም እንዳልኩ ይህ የህወሀት ሰራዊት አይደለም፣ የትግራይ ሰራዊት ነው። እዚህ ጋር ብዙ አክተርስ ነው ያሉት። ፓርቲዛን አክተርስ አሉ፣ ናን ፓርቲዛን አክተርስ አሉ። የፖለቲካ ውግንናቸው ህወሀት ጋር የሆኑ አሉ፣ የህወሀት ተቃዋሚ ፓርቲዎች ጋር የሆኑ አሉ፣ ከዛ ውጭ የሆኑም አሉ። ለነፃነት ቀናይ በመሆን ብቻ በእህቶቻቸው እና በእናቶቻቸው ላይ የደረሰው በደል ብቻ አስመሯቸው የወጡ አሉ። ትጥቅ መፍታት ድርድር ፕሮሰስ፣ ስለ ፕሮሰስ እያወራን ስለ አውት ከማናወራ ሂደት ፕሮሰስ ነው። አድማጮች፣ ውይይቱ አላበቃም። የሌሎች ተሳታፊዎችን ሀሳቦችን ማካተን በሌላ ምሽት እንመለሳለን። ለዛሬ አሉላንና እንግዶቹን እናመሰግናለን። ክቡራትና ክቡራን እያደመጣችሁ ያላችሁት በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ላይም አለን። አት ቪኦኤ አምሃሪክ ብላችሁ ተከተሉን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኖሩ ወይም ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ላይ ኢሜይል አድርጉልን። ከቪኦኤ የአፍሪካ ቀንድ አገልግሎት በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል ላይ የሚተላለፈውን ጋቢና ፕሮግራም እንድትከታተሉም እንጋብዛለን። ከሁለት ተኩል እስከ 3 ሰዓት በኦሮምኛ ከአራት ሰዓት እስከ አራት ሰዓት ተኩል በትግርኛ የሚተላለፉ ዝግጅቶቻችንንም አዳምጦ የአማርኛው ቀጥታ ስርጭት በመደበኛ ሞገዶችና መስመሮቻችን ከምሽቱ አምስት ሰዓት፣ ከሌሊቱ ሰባት ሰዓት ተኩል፣ ከማለዳው 11 ሰዓት በተከታዩ ቀን ከጠ ሰዓቱ ሁለት ሰዓት ተኩል ከሰዓት በኋላ ስምንት ሰዓት ተኩል ላይ ይደገማል። ሰሎሞን አባተ ነኝ እያስተናገድኳችሁ ያለሁት። የምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማነች። አሁን ወደ ተከታዩ ዘገባ እናልፋለን። ከተለያዩ የኢትዮጵያ ዩኒቨርሲቲዎች ተመርቀው ወደየ ክልሎቻቸው የሚመለሱ ወጣቶች ስራ መጀመር ፈተና እንደሆነባቸው ገልጸዋል። በዝምድና በትውውቅና በጉቦ የተሳሰረ አሰራር ስራ ለመያዝ በሚያደርጉት ጥረት ውስጥ የከበደ መሰናክል እንደሆነባቸው የሚናገሩም አሉ። ሲዳማ ክልል ውስጥ የመንግሥት ቅጥራ እናውቀውም በሚሉት ምክንያት መቆሞ ችግሩን እንዳባባሰው ይጠቁማሉ። ኦሮሚያ ውስጥ የአምቦና በአማር ክልል የባህር ዳር ወጣቶችም ተመርቀው ለአመታት ያለ ስራ መቀመጣቸውን ይገልጻሉ። ከሐዋሳ ከባህር ዳርና ከአምቦ ምሩቃን ወጣቶችን ያነጋገሩት ሪፖርተሮቻችን በአንድ የስልክ መስመር ተገናኝተው ተከታዩን አዘጋጅተዋል። ያዳምጡት። እንደምናመሻችሁ አድማጮቻችን። ለዚህ ዝግጅት መነሻ የሆንን ሰሞኑን ያነጋገርናቸው ከተለያዩ የኢትዮጵያ ዩኒቨርሲቲዎች ከተመረቁ በኋላ ስራ ባለማግኘታቸው ቅሬታ ያሰሙ ተማሪዎች ናቸው። እኔ ዮናታን ዘብዶስ ይባላለሁ የአሜሪካ ድምፅ የሐዋሳ ዘጋቢ ነኝ። እንደምናመሻችሁ ባልደረቦች፣ እስኪ እናንተም እራሳችሁን አስተዋውቁልኝ። እንደምናመሻ የሆነ አስቴር ምስጋናው እባላለሁ የባህር ዳር ዘጋቢ ነኝ። አመሰግናለሁ ዮናታን። እኔም ናኮር መልካ እባላለሁ የቪኦኤ አምቦ ዘጋቢ ነኝ። በጣም አመሰግናለሁኝ። የተመራቂ ተማሪዎችን የስራ ማጣትን በተመለከተ ከየአካባቢያችን ወደ አጠናቀር ነው ዘገባዎች እናልፋለን። እኔ በሲዳማ ክልል ያነጋገርኳቸው ወጣቶች ገጥሞናል ያሉትን ችግር ነግሮኛል። በተለይ ሲዳማ ክልል ያለው የስራ አጥነት ችግር የተለየ ነው ብሎ ተናገሩት። የተለየ ነው የሚሉበት ዋነኛው ምክንያት ምንድን ነው? ላለፉት ሶስትና አራት ዓመታት በመንግስት በኩል የተመረቁ ተማሪዎችን የመቅጠር እድል አልነበረም ታግዶ ቆይቷል ነው የሚሉት። ከጥቂት ወራት በፊት እግዱ ተነስቷል ቢባልም ለይምሰል እንደሆነ ተግባራዊ እንዳልሆነ ነው ደጋግሞ የሚናገሩት። ለአብነትም ከሐዋሳ ዩኒቨርሲቲ በሶሽሎጂ የተመረቀው የነነህ ሻለመው በሁለት ሺህ አስራ አንድ ዓመት ትምህርት እንደተመረቀ ነገረኝ። ከዛ በኋላ ግን ላለፉት ሶስት ዓመታት ስራ አጥቶ መቆየቱን አጫውቶኛል። ስራ ማጣቱ ያደረሰበትን ጫና ቤተሰቡም እሱን በተመለከተ ጭንቀት ውስጥ እንደገቡ ነግሮኛል። በክልሉ የሚስተዋለውን ሁኔታ ወጣት የነነህ እንደሚከተለው ተናግሯል። ለተከታታይ ሶስት እና ከዛ በላይ አመታት እገዳ ተጥሎብናል። እገዳ የተጣለውም ለሁሉ ተማሪ ወይ ለሁሉ ስራቴ ሳይሆን አብዛኛ ተማሪዎች አሁን እየተቀጠሩ ነው። የሚቀጠሩት እነማን ናቸው ካልከኝ፣ የባለሀብት ልጆችና ባለስልጣን ዘመድ ያላቸው ልጆች እየተቀጠሩ ነው። ከሱም አልፎ ተርፎ እገዳይ የተጣለበት ምክንያት ምን እንደሆነ መንግስት ማሳወቅ ነበረባቸው። ዘመድ ያለው ብቻ፣ ብር ያለው ብቻ፣ ወገን ያለው ብቻ፣ ባለስልጣን ያለው ብቻ ነው እየተቀጠረ የሚገኘው እስከዛሬ እና ይህ ችግር ጉዳይ ለሚመለከተው አካላት በተደጋጋሚ አሳውቀናል። እይፈታል ይባላል፣ እይፈታል ይባላል። እንግዲህ የዚህ ወጣት ቅሬታ እንደሰማችሁት ነው። እስቲ አሁን ደግሞ ወደ ባህር ዳር ልሄድ። አስተር አንቺ ባለሽበት አካባቢ ተመራቂ ተማሪዎች ስራ የማግኘት ዕድላቸው ምን ይመስላል? አመሰግናለሁ። የሆኒ በአማራ ክልል ከተለያዩ ዩኒቨርሲቲዎች በተለያየ የሙያ ምስክ ተመርቀው ስራ ያጡ ወጣቶች በብዙ ሺዎች የሚቆጠሩ ናቸው። ይህ የስራ አጥ ቁጥር ከአመት አመትም አሁን እንደምናየው እየጨመረ ይገኛል። ከሁለት ዓመት በፊት በርካታ በህክምና ሙያ ሰልጥነው ስራ ያላገኙ ሐኪሞች በተደጋጋሚ እዚህ ባህርዳር ከተማ ሰልፍ ይወጡ እንደነበር ዘገባ እንግዲህ መስራታችን ይታወሳል። በቅርቡ መንግስት በመላ ሀገሪቱ የሚገኙ ስድስት ሺህ የሚጠጉ ሐኪሞችን ለመቅጠር ማስታወቂያ ከማውጣቱ በፊትም ብዙ የሚያመረሩ ወጣቶች ነበሩ። በወቅቱ ያነጋገርናቸውን በሕክምና ሙያ ተመርቀው ስራ ያላገኙ ወጣቶችን እስኪ እንስማ። ወደ ኋላ መለስ ብለን አማራን የሚያገል የጤና ፖሊሲ የሚያገል የጤና ፖሊሲ እንቃወማለን፣ እንቃወማለን። የተመረቁ የሕክምና ዶክተሮች በየክልላቸው ይመደቡ የሚል አዋጅ መጣ። ከዛ በኋላ ሁሉም በየክልሉ የራሱ ልጆች መቅጠር ጀመረ። ነገር ግን ከ2012 ጀምሮ ይኸው እስከ 2013 ድረስ ምንም አይነት ቅጥር ያልተቀጠረ መሆኑን። ለምሳሌ እኔ የ2012 ተመራቂ ሐኪም ነኝ። ምንም አይነት ቅጥር አልተካሄደም። አማራ ክልል ላይ በተለያየ ምክንያት በጀት ችግር አለ ወይም ዴፊሲት አለ ብለው እናለኝ የመለሱን ልመልስ ማለት ነው። የበጀት ዴፊሲት አለ ከተባለ መፍትሄው ምንድን ነው? ስፔሻሊቲ በሚሄዱት እኛም መተካት ነው። በጀት ከሌላቸው ኢቨን እኛን ኤክስፖርት አድርጉ። መንግስት የዶላር እጥረት አለብኝ የገንዘብ እጥረት አለብኝ እያለ ነው። እኛን የሚፈልጉ በጣም ብዙ የውጭ ሀገራቶች አሉ። ይህ ደግሞ በውጭ ጉዳይ ሚኒስቴሩ አማካኝነት በቀላሉ በቀላሉ በአምስት ደቂቃ ስራ ሰርቶ እኛን ኤክስፖርት ማድረግ የሚችል ነው። ሌላው ምንድን በግላችን ብንል ምን የሚል ማነቆ ደግሞ ይዞ ሶስት በህክምና ዶክተር በመንግስት ቤት ማገልገል አለብ የስራ አሁን ነገሮች ጭልምልም በጣም ፍረዱት። ምን ይላሉ ኢትዮጵያ እንደሰማችሁት ልክ እንደነዚህ ተመራቂ ሀኪሞች ሁሉ በጣም በርካታ ተመራቂ ተማሪዎች ስራ በማጣት ያማርራሉ በዚህ ዙሪያ ላይ ያነጋገርኩት ወጣት በሃይድሮሊክ ኢንጂነሪንግ በባህርዳር ዩኒቨርሲቲ በሁለት ሺህ ዘጠኝ መመረቁን ነው የነገረኝ እስኪ ደግሞ እሱ የሚለውን እንስማ አመሰግናለሁ ሀሽም አዛን ነው ተገኘ ይባላለሁ በሃይድሮሊክ ኢንጂነሪንግ ባህርዳር ዩኒቨርሲቲ በሁለት ሺህ ዘጠኝ ነው ግራጁዌት ያደረግኩት በሃይድሮሊክ ኢንጂነሪንግ ተምሬ ስመረቅ በርካታ ሰፊ የውሃ ሀብት አለን አፈር ምናለን ስለዚህ የተሻለ አይደለም ለሀገር ትልቅ አስተዋጽኦ እናደርጋለን፣ በሚል ብዙ ጓደኞቻችንም በዛ ልክ ግራጆ የታደረግነ ግን የጠበቀን ነገር አለው የተቃረነ በመሆኑ በ ሁ መስከረም ሰባት ላይ የአማራ ክልል ስራ አጥ ማህንዲሶች ማህበር በሚል ሲቪክ ማህበር አቋቋምነ። የሲቪክ ማህበር ስናቋቁመው ዋነኛው አላማችን ትልቁን የስራ አጥነት ችግር መፍታት ያለበት ራሱ ስራ አጥሮ ብለን እናምናለን። ስለዚህ መንግስት ትንሽ ማንኛውም ባለድርሻ አካል ትንሽ አስተዋጽኦ ቢያደርግለት ይህ ወጣት በራሱ ተለውጦ አገሩንም ሀገሩን መለወጥ ይችላል። የክልሉ መንግስት ግን እሱ ከሚያስበውና ከሚያቅደው ውጭ እልህ ብሎ እንኳን መስማት ያን ያህል ፍቃደኛ አይደለም። ሲቪክ ማህበሩ እንደ ክልል በክልል አቀፍ ደረጃ አሁን ከ20 ሺህ በላይ አባል አለው። በተመሳሳይም የአማራ መሀንዲሶች ማህበር የሚል ተቋቁሟል። ስለዚህ እኛ ሁለቱም ባንድ በመሆን የጋራ ችግራችን መፍታት አለብን። በምህንድስ ነው ያለውን በጣም ሰፊ የሆነ የገዘፈ ብልሹ አሰራር ራሳችሁ በራሳችሁ ስራ ፈጥራችሁ ራሳችሁ አንደኛ፣ በጣም ደስ የሚለው አሁን ሁሉም በሚገርም ሁኔታ ሁለት ዓመት እንኳን አልፈጀብንም። ይሄ ሀያ ሺ ምናምን አባል ስንሰባሰብ በእያንዳንዱ ዞር ወረዳ ቢሮ አለን። ይህን ያደረግነው ግን የቢሮ የስራ ማስገጃ ምን የሆነ አካል ፈንድ አድርጎን አይደለም። ብሶት ስላለበት እየራበውም እየጠበውን ቢሆን መታገል ይፈልጋል። ይሄ ወጣቱ ይህን ችግር መፍታት ይፈልጋል። ስለዚህ በዛ ለክ ስለሆነ ትልቅ ተስፋ አለው። አሁን ቤቱ ቁጭ ብሎ ምን ሲቆዝ ምን ሲል ቅጥር ቢባል አሁን ሪል ያለው ነገር እውነት ለመናገር አርባ ሺህ አምሳ ሺህ ስልሳ ሺህ አንጣን ይቀጥር በጣም የተበላሸ አሰራር ነው ያለው። ስለዚህ ቅጥር እንኳ ሲቀጠር ለይስሙላ ዝም ብሎ ማስታወቂያ ምናምን ይወጣል እንጂ በገንዘብ ነው ሁሉም ነገር የሚሆነው። ስለዚህ ያለውን ክፍተት በደንብ እናውቃለን ጥንቅቅ አርገን፣ ፖለቲካል ችግሩም ያለው ብልሹ አሰራርም። ስለዚህ እኛ መከፈል ያለበት ለእኛ ብቻ ሳይሆን መከፈል ያለበትን ዋጋ ከፍለን ቀጣይ እህት ወንድሞቻችን ከዩኒቨርሲቲ ሲወጡ ይህን ስራ ግንተን ሰርተን የሚል ሀሳብ ብዞ ሳይሆን መውጣት ያለባቸው ትልቅ ምርምር፣ ትልቅ ሀሳብ፣ እውቀት አፍልቀው አገራቸውን ካሉ አለማት ትልቅ ያለ ሀገራት ጋር ኮምፒት ማድረግ ራሳቸውን ከትልልቅ ሰዎች ጋር ኮምፒት ማድረግ እንዲችሉ አስበው እንዲወጡ ነው የኛ ዓላማ። እንጃውም ሜይ ቢ ይሄ ችግር ለእኛ ላይ ደርስም ይቻል ችግር የለው እስከ መጨረሻውም ቢሆን ግን መከፈል ያለበትን ነገር ከፍለን እዚህ ያለንበት ሁኔታ እንሻገራለን ብለን ሙሉ በሙሉ እናምናለን። የተመራቂ ሐኪሞችን ሆነ ሌላውን ጉዳይ ተመልሰን እንመጣበታለን። አስተር፣ እስቲ አሁን ደግሞ ወደ ናኮር ንለፍ። አንተም እንዲሁ ተመራቂ ተማሪዎችን አግኝተ አነጋግራቸው ነበር። ምንድን ነው አስተያየት ሰጡህ ናኮር? አመሰግናለሁ ዮናታን። በአምቦ ከተማ የሚኖሩ ከተለያዩ ዩኒቨርሲቲዎች የተመረቁ በተፈጥሮና በማህበራዊ ሳይንስ የተመረቁ ተማሪዎችን ነው የምሩቃንን ነው ያነጋገርኩት። አንዱ ምሩቅ በሁለት ሺ አስራ አንድ አመተ ምህረት ከመደ ወላቡ ዩኒቨርሲቲ በኢንጂነሪንግ የተመረቀ ነው። ያወጣት ወጣት ባጋራኝ ሀሳብ ወጣቱ ቶለሳ ዋቆያ ይባላል። አምቦ እና አካባቢው ስራ እንዳያገኙ እንቅፋት የሆነባቸው በየቦታው ያለው በዝምድና ትስስር ሰዎች ወደ ስራ እንዲገቡ የማድረጉ ሁኔታ ይታያል። በሌላ በኩል ደግሞ ተደራጁ እና ኑ ይሉናል። ተደራጅተን ስንሄድም በጀት እንደሌለ ይነግሩናል የሚል ሀሳብ አጋርቶናል ማለት ነው። እስቲ አንዴ የወጣቱን ሀሳብ አዳምጠን እንመለስ። አንድ ሰው በዘመድ ምናምን ሳይሆን ወይም ደግሞ ጉቦ ሰጥቶ ስራ በዘመድ ምናምን ሳይሆን በራሱ ብቃት እንዲያገኝ ቢያደረጉት በጣም የተሻለ ነው ብዬ አስባለሁ። የተማረ ሰው ደግሞ ቁጭ ሲል ብዙ ነገሮችን መሰላሰል ስለሚችል ይሄ ነገር መንግስት አደራጅቶ ወጣቶችን የተለያየ ስራ ቢሰጠው በጣም የተሻለ ነው። ሁለተኛው ወጣት ያነጋገርኩት በማህበራዊ ሳይንስ፣ በተለይ ደግሞ በቢዝነስ ማኔጅመንት የተመረቀ ወጣት መሆኑን ነው የነገረኝ። ክያጸጋ ይባላል በ2012 ዓ ም ነው ከዩኒቨርሲቲ የተመረቀው። ባለፉት ሁለት ዓመታት ስራ ለመፈለግ ጥረት ማድረጉን እንዲሁ በሀሳቡ አጋርቶኛል። ሆኖም ስራ አላገኘም። እንደ ምክንያት የተጠቀሰው አንዱ በሙስና ወይ ደግሞ ከጉቦ ጋር በተያያዘ ሰዎች ስራ እድል እያገኙ እንደሆነ ጥቂት ወጣቶች ማለት ነው ያን የሌለው ደግሞ ስራ እንደማያገኝ በሌላ በኩል ደግሞ በኦሮሚያና ና እንዲሁ በአጠቃላይ በሀገሪቱ ውስጥ የሚስተዋለው የጸጥታ መደፍረስ የሰላም አለመኖር፣ ስራ ተዘዋውሮ ለመፈለግ አዳጋች መሆኑን እንዲሁ ጠቅሶልኛል። የኪያን ሀሳብ እንዲሁ አዳምጠን እንመለስ። እንደ መንግስት በተለይ በዚህ ከሙስና ጋር በተያያዙ ነገሮች ሙስና ኮሚሽንን እስካላት አገሪቷ ሞር በጣም ጠንከር አርጎ ቢሰሩ አሪፍ ነው እላለሁ። ስፔሻሊ ባንክ አካባቢ ያለውን ነገር ብዙ ለአገሪቷ የሆነ ነገር መስራት የሚችል ሰዎች በብር ምክንያት መክፈል ባለመቻላቸው ምክንያት እየሰሩም ስላልሆነ ለነሱ ሲባል ለአገሪቷ ድርጊትም ሲባል በጣም ባንክ አካባቢ ለመሰረት አለበት። ለሁለተኛው ምክንያት ደግሞ ሁሉ ነገር በዲፕሎማሲ ወይ ደግሞ በንግግር መፈታት በሚችልበት ሁኔታ ላይ ተደርጎ የሀገሪቷን ሰላም ወደ ኖርማል ሁኔታ ቢመልስና እና ያው ሰውም ከሀገር ሀገር ተንቀሳቅሶ ስራ መስራት ቢችል በጣም አሪፍ ነው ላለሁ። ወጣቷ አስተያየት እንደሰማ ነው ነበር። ዮናታን ጥንቅሩን እየመራ ያለው አንተ ስለሆንክ እንግዲህ ማይኩን ላንተ ላቀብል። እንግዲህ አስተርና ናኮር እንደምታስታውሱት በተለያዩ ጊዜ በሰራናቸው ዘገባዎች ወጣቶቹ የፍትሐዊነት ችግር መኖሩን ደጋግመው ነግሮናል። ወጣቶቹ ምንድን ነው የሚናገሩት? የፍትሐዊነት ችግር አለ፣ በዘመድ አዝማድ የሚሰራ ስራ አለ። በተለይ በማህበር ተደራጅቶ መስራት በሰንሰለት የተጠላለፈ ሰ በመሆኑ ልናገኝ አንችልም። እኛ ደግሞ ጉቦ ሰጠንም መቀጠርም አንችልም። ሀሳቡም ራሱ ትክክል አይደለም። መንግስት እዚህ ላይ ትኩረት ሰጥቶ መስራት አለበት ብለው ሀሳብ ያነሱ ነበር። ቀደም ብለን ከሲዳማ ክልል ያነጋገርኩት ወጣት የነነ ይህን ሀሳብ ይጋራል። እውነቱን ለመናገር እኛ የምንፈልገው ስራ ነው። የመንግስት ይሁን የግል ይሁን በማህበር ይሁን ምንም ይሁን እኛ ግል የሚያስገኘው ነገር ነው የሚፈልገው። ይህንን በማህበር ተደራጅተን እንሰራለን ብሌ ወደ ክፍለ ከተማ ስንሄድ መጀመሪያ የተማርክ ሰው መሆን አለብህ ይላሉ። ከዛም አልፎ ተርፎ የቀበሌ መታወቂያ የቀበሌ ድጋፍ ደብዳቤ ብዙ ነገር አለ የሚጠይቁ ይህንን ሁሉን ለማሟላት ምን ይፈልጋሉ? እውነታውን ለመናገር አንድና አንድ ነገር ብር ይፈልጋሉ። እኔ ራሴ ስንት ቀበሌ እጄ የሚገርምህ ነገር ለቀበሌ ደብዳቤ ብር ይጠይቁሃል። ወደ ክፍለ ከተማ ሳደርስ ማለት ነው፣ ክፍለ ከተማ አንድ ደብዳቤ ደብዳቤ ለማስፈር አራትና አምስት ወር ይፈጅብሃል። ከዛ አልፈ ወደ መምሪያ ይሄዳል የምትል ከሆነ ሀምሳና ስልሳ ሺህ ብር ይጠይቁሃል። እግዚአብሔር ያሳየ እኛ ስራ አጦች ነን፣ ምንም ስራ የለንም፣ ወይ ባለስልጣን የሆነ ዘመድ የለንም። ስልሳና ሰባ ሺህ እስከ መቶ ሺህ ብር ለአንድ ኮብልስቶን ማይ ብር ከየት ነው የምናመጣው? እኛ እሱ እየተጠቀመ ያለውስ ትምህርቱን ጨርሶ ስራ አጥ የሆነ ሰው ሳይሆን ብር ያለው ቅድም እንደነገርኩ ዘመድ ያለው እና ባለስልጣን የሆነ ዘመድ ያለው ሰው ብቻ ነው። በደቡብ ክልልም የተመሳሳይ ችግር ነው ያለው። ሲዳማ ክልል ብቻ አይደለም። አዲስ ደግሞ ሰሞኑን የተቋቋመው የደቡብ ምዕራብ ኢትዮጵያ ህዝቦች የሚባል ክልል አለ። የዛ አካባቢም ከፍተኛ የሆነ የስራ አጥነት ችግር እንዳለ ወጣቶች ነግረውኛል። ለአሁኑ ግን ከዲላ ከተማ ከደቡብ ክልል ማለት ነው ከዲላ ከተማ ጡባ ከድር የምትባልና ጽዮን የሚባሉ ሁለት ተማሪዎችን አነጋግሪያቸዋለሁ። ሁለቱም ተማሪዎች ከወላይታ ሶዶ ዩኒቨርሲቲ ትምህርት መማራቸውን ነግረውኛል። እስኪ ከሁለቱ ወጣቶች ግን ሰዓታችንን ለመጠቀም ያህል የጡባ ከድርን ሀሳብ ብቻ ሰምተን እንመለስ። የተመረኩት ወላይታ ሶዶ ዩኒቨርሲቲ ነው። ሁለት ሺ አስራ አንድ ነው ግራጅዌት ያደረኩት። ዲፓርትመንት ያው ኢንጂነሪንግ ነው፣ ኮንስትራክሽን ቴክኖሎጂ ማናጅመንት እና በቃ እስካሁን ያው ስራ በመፈለግ ላይ ነው ያው ችግሩ መስታወቂያ በጣም አንድ ሰው ነው የሚፈልገው ከዛ ሰው እንግዲህ ያው ተወዳድረን ነው። በዛ ምክንያት በግል ግን ያው ብዙ ቦታ ጠያይቅ ያለው በስራ አጥ ምናምን ተብሎ ራሱ ብዙ ጊዜ ነው ዶክሜንት አስገቡ አስገቡ እየተባለ ብዙ ጊዜ አስገብተናል። በስራ አጥ እየተባለ አምስት አመት ከተማርኩ በኋላ ያው ስራ ከሌለ ስራ ለማግኘት ምናምን ያው ሞራል ጉዳት አለው ማለት ባልም ማለት ብዬ እስከ አስር ድረስ ማለት ነው። እስከ አስር ደግሞ ወደ አንቺ ልምጣ። የሐኪሞቹ ጉዳይ ከምን ደረሰ? ምን ሆኑ? አመሰግናለሁ ዮናታን እንግዲህ በአማራ ክልል የሚገኙ በህክምና ሙያ የሰለጠኑ ወጣቶች እንግዲህ ቀደም ብለን እንደሰማነው በተደጋጋሚ ሰልፍ ይወጡ ነበር ሰልፍ ወጥተው ቅሬታቸውን ከማቅረብ ባለፈ ደግሞ በቅርቡ በተከሰተው የሀገሪቱ ሁኔታ ላይ በበጎ ፈቃደኝነት ሁሉ እየገቡ ይሰሩ ነበር ግን በቅርብ መንግስት ስድስት ሺህ የሚጠጉ በህክምና ሙያ ሰልጥነው የተቀመጡ ወጣቶችን እንግዲህ በሀገር አቀፍ ደረጃ ተጠርቷል እና አብዛኛዎቹ የስራ እድል የማግኘት እድሉ እንደገጠማቸው ነው። እንግዲህ ከማስታወቂያው ተነስተን መረዳት የቻል ነው። እንግዲህ ያው ወጣቶቹ ባገኘሁት መረጃ መሰረት በአሁኑ ሰዓት የስራ እድል እንዳገኙ ነው የተረዳ ነው። መልካም አስተር፣ ቅድም ያስደመጥሽን በምህንድስና የተማረ አንድ ወጣት ነበረ። እሱ የነገረች ነገር ነበረ። ምንድን ነው ያለሽ? በጋራ ለመስራት ምንድን ነው ያሰቡት? እንግዲህ በአማራ ክልል ውስጥ የሚገኙ እነዚህ ስርዓት መሀንዲሶች በተለያየ የሙያ ዘርፍ ነው እንግዲህ ምህንድስና ቢሆንም የሰለጠኑት እና ተቀጥሮ ስራ የማግኘት እድሉ እየመነመነ ሲመጣ የራሳቸውን አማራጭ እንደወሰዱን የነገረኝ እና ምንድን ነው እኛ ላይ የመንግስትን ስራ ለማግኘት አልቻልንም። መሆን ያለበት ምንድን ነው ወጣቱ ተመርቆ ሲወጣ ስራ ፈላጊ ሳይሆን በራሱ ስራ እንዲፈጥር የሚል ሀሳብ አንግበው ነው የተነሱት እና የአማራ ክልል ስርዓት መሀንዲሶች ማህበር በሚል አቋቁመው ከሀያ ሺህ በላይ ወጣቶች ናቸው እዚህ ላይ በማህበሩ በአባልነት የተመዘገቡት እና ለቀጣይ ስራ እንዳንፈልግ በምህንድስናው ዘርፍ አሁን አገሪቱ ላይ እየታየ ያለውን ችግር ለመቅረፍ እንዲያስችል እንደገና ደግሞ ከመሀንዲሶች ማህበር ጋር በመሆን የመማማር ስራ እርስ በርስ መንገዱን የማየት ሁኔታዎችን እያመቻቹ እንዳለ ነው የገለጸልኝ። ናኮር፣ ወደ አንተ ልመለስ። እንግዲህ ወጣቶቹ ከተመረቁ በኋላ ስራ እንዳላገኙ ነግሮናል። ምን አይነት መፍትሄ ሀሳብ ጠቁመዋል? ምናልባት አነጋግራቸው፣ ጠይቃቸው ከሆነ በጣም ጥሩ። ዮናታን፣ ወጣቶቹ መፍትሄ ነው ብለው ያቀረቡት ሀሳብ አለ። በመጀመሪያ ወጣት ቶሎሳ ከዚሁ ከአምቦ ከተማ ወደ አጋራኝ የመፍትሄ ሀሳብ ስንሄድ በተለይ ፍታዊነት የተሞላበት አሰራር እንዲዘረጋ ይጠይቃል። ወጣት ኪያም እንዲሁ በሙስና ያለው ሁኔታ እንዲስተካከልና ሰዎች በችሎታቸው ተወዳድረው እንዲገቡ የማድረግና አገሪቱ ውስጥ ሰላም የማስፈን ሁኔታም ቢፈጠር የስራ እድሉ ሊስተካከል ይችላል የሚል መፍትሄ አቅርበዋል። የወጣቶቹን ሀሳብ አጠር አጠር አድርገን አዳምጠን እንመለሳለን። አንድ ሰው በዘመድ ምናምን ሳይሆን ወይም ደግሞ ጉቦ ሰጥቶ ስራ በዘመድ ምናምን ሳይሆን በራሱ ብቃት እንዲያገኝ ቢያደርጉት በጣም የተሻለ ነው ብዬ አስባለሁ። የተማረ ሰው ደግሞ ቁጭ ሲል ብዙ ነገሮችን መሰላሰል ስለሚችል ይሄ ነገር መንግስት አደራጅቶ ወጣቶችን የተለያየ ስራ ቢሰጠው በጣም የተሻለ ነው። እንደ መንግስት በተለይ በዚህ ከሙስና ጋር በተያያዙ ነገሮች ሙስና ኮሚሽንን እስካላት አገሪቷ ሞር በጣም ጠንክራጎ ቢሰሩ አሪፍ ነው እላለሁ። ስፔሻ አካባቢ ላይ ያለውን ነገር ብዙ ለሀገሪቷ የሆን ነገር መስራት የሚችል ሰዎች በብር ምክንያት መክፈል ባለመቻላቸው ምክንያት እየሰሩም ስላልሆነ ለነሱ ሲባል ለሀገሪቷ እርጌትም ሲባል በጣም ባንክ አካባቢ ላይ መሰረት አለበት። ናኮር እንግዲህ ቀደም ብላ ጠቀስከው አንድ የዩኒቨርሲቲ መምህር አለ ብለኝ ነበር፣ እና ምንድን ነው የሳቸው የመፍትሄ ሀሳብ ምንድን ነው? ወደ መፍትሄ ሀሳቦቹ ከመሄዳችን በፊት አጠራጠራ አድርጌ ስላስቀመጡት በተለይ በስርዓትነት ዙሪያ ያሉ እንከኖችን ሲያቀርቡ መምህር ሞዋ አለማየው የአምቦ ዩኒቨርሲቲ የሶሲዮሎጂ ትምህርት ክፍል መምህር ናቸው። በኢትዮጵያ ያለው የፍላጎትና የአቅርቦት አለመመጣጠን ከተማረ የሰው ኃይል ጋር ማለት ነው አንዱ ችግር መሆኑን አስፍረዋል። በሌላ በኩል ደግሞ ከተማ ተኮር የሆኑ ስራዎች መብዛታቸው ወደ ገጠር የስራ እድል እንዳይኖርና ወጣቶች ወደ ከተማ ብቻ እንዲፈልሱ ምክንያት ይሆናል ብለዋል። የሕዝብ ብዛት፣ የተማረ ሰው ኃይል መብዛት ጋም አያይዘው ያነሱታል። ይህንን ሌላኛው የሙስና ወይ ደግሞ ኒፖቲዝም ብለው ነው የገለጹት። በዘመድ አዝማት ወደ ስራ የመግባት ሁኔታም እንዳለ ጠቅሰዋል ማለት ነው። መምህር ሟ በሌላ በኩል ደግሞ በኢትዮጵያ ዩኒቨርሲቲዎች የሚሰጡ ትምህርቶች ገበያውን ያማከሉ አይደሉም። የገበያ ጥናት የተሰራላቸው አይደሉም ብለው የሚያቀረቡት አለ። ለእነዚህ ሁሉ ግን መፍትሄ ብለውም የሚያቀረቡት አለ። እስቲ ከመፍትሄው ስንነሳ ሙስና ላይ ያለውን ይገልጹና፣ ለሌሎቹም ችግሮች ደግሞ መፍትሄ ነው የሚሉትን መምህር እንደሚከተለው ገልጸውልናል። ይህንን ሁሉ ለማቅረብ የህግ ወይም ደግሞ ፖሊሲ ስትሮንግ የሆነ ፖሊሲ ያስፈልጋል። ስለ ሙስና ሌላ ደግሞ ስራ ላይ ያለን የማህበረሰብ አስተሳሰብን ማቀየር አስፈላጊ ነው፣ የተመራቂ ጨምሮ ማለት ነው። ስራ ማለት የመንግስት ስራ ብቻ አይደለም። የትኛውም ስራ ሶርስ ኦፍ ኢንካም ወይም ደግሞ የገቢ ምንጭ እስከሆነ ድረስ አስፈላጊ ስለሆነ እሱን አስተሳሰብ ማቀየር አስፈላጊ ነው። ሌላ የግል ስራ የሚሰሩን ሰዎች እንዲበረታቱ ማድረግ ነው። ኮሌጅ ሙያና ቴክኒክና ሙያ ኮሌጆች ላይ እሱ ላይ ማስራት ነው። እና ሌላ ደግሞ ምርትና ምርታማነት እንዲያድግ ጥረት ማድረግ ነው። ይሄ ጂኦፕ ኦፖርቹኒቲ ለሰዎች ማፈጠር ወይም ደግሞ ማከፈት ስለሚችል ምርትና ምርታማነት ለማሳደግ ጥረት ማድረግ አስፈላጊ ነው። አመሰግናል። ሚና ኮርና አስር እንግዲህ በዚህ ጉዳይ ያናገርኩት በሐዋሳ ከተማ መቀመጫውን ያደረገ ኤምፓወር ሊደርሺፕ ዞን የሚባል ተቋም የሚመሩ ዶክተር ሲመጥሩ ታይ የሚባሉትን አንድ የኢንተርፕሪነርሺፕ ወይም የስራ ፈጠራ ባለሙ ያነጋግሪያቸው ነበር። የእሳቸው ተቋም ስራና ከስራ ጋር በተያያዙ ጉዳዮች ላይ ስልጠናዎችን ይሰጣል፣ እንዲሁም የማማከር ስራዎችን የሚሰራ ላለፉት አስር አመታትን ይህንን ስራ መስራታቸውን ነው የነገሩኝ። እሳቸው ምንድን ነው የሚሉት ኢትዮጵያ ውስጥ የስራ አጥነት ቁጥር በየጊዜው እየጨመረ የሚሄደው፣ አንተ ያነጋገርካቸው ባለሙያ የነሱትን ሀሳብ ጋር የሚቀራረብ ሀሳቡ ነው። የትምህርት ስርዓቱ ራሱ ችግር አለበት ብሎ ነው የሚነሱት። ምንድን ነው ይህን ስሉ የሚሉት? ተማሪዎችን ማህበራዊ ሳይንስ እና የተፈጥሮ ሳይንስ የተባለ ለሁለት ቦታ ይከፈልና ና ሶስት አራት አምስት ዓመት ይሰለጥናሉ። ኮሌጅ ከተቀላቀሉ በኋላ ወይም ዲግሪያቸውን ከወሰዱ በኋላ ስራ ጠባቂ አይነት ጭንቅላት ይዘው ይወጣሉ። ይሄ ወጣቶቹ ሌላ መንገድ እንዳያደርጓቸዋል ብለው ይነሱና የመፍትሄ ሀሳብ ያስቀምጣሉ። እስኪ እሳቸው የሚሉትን የመፍትሄ ሀሳብ ደግሞ እንስማቸው አሁን ላሉቱ ለተበራከተው ስራ አጥነት መቀነሻው ስልጠና አጫጭር ስልጠናዎች እንደ ዘመቻ በዘመቻ መልክ ሀገሪቱ ላይ መደረግ ያለበት ይሄ ሲሆን ወጣቶቹ ማንነታቸውን ያገኛሉ አቅማቸውን ያገኛሉ ወዲያው ወደ ተግባር ይገባሉ ማንንም እጅ ሳይጠብቁ ማለት ይሄ ቢመቻች እና ይሄ ቢበረታታ ትልቅ ውጤት ይመጣል። እኛም በተቋማችን አሁን እያየን ያለ ነው። ብዙ ስራ አጦች ይመጣሉ። ዲግሪ ያላቸው፣ ማስተርስ ያላቸው ስራ በቃ የለም። ግን ስልጠናችን ጆይን ካደረጉ በኋላ ለሌላ ያላቸውን አቅም አቀናጭተው የራሳቸውን ነገር ሰርተው ለብዙዎች ተርፈዋል፣ ምሳሌም ሆነዋል ኢንካምም አግኝተዋል። ለሀገርም ጠቀሜታ እያመጡ ነው። ብዙ ወጣቶች ማለት ነው። ዶክተር ስመጥሩ ግን አንድ ያነሱት ነገር ነበረ፣ እዚህ ጋር ልትቀስላችሁ፣ የኢትዮጵያ ወጣቶች የስራ ፈጣሪነት አቅምም ዝግጁነትም እንዳላቸው እርግጠኞች ነን። የሚፈልጉትን መንገድና ሁኔታውን የሚፈጥር አካል ያስፈልጋል። እኛ ስልጠና ከሰጠናቸው ሰልጣኞች ውስጥ ሰማንያ በመቶ የሚሆኑ ወጣቶች ወደ ስራ ገብተዋል። ወደ ስራ ገብቶም ራሳቸውን ለውጠው ቤተሰቦቻቸውም ለውጠው ሀገራቸውን እየጠቀሙ መሆናቸውንም አይተናል። ይህንንም በተጨባጭ ልነግራችሁ ልናሳያችሁ እንችላለን ብሎናል። እና ወጣቶችን መንገድ የሚያሳይ እንዳሉትም አጫጭር ስልጠናዎችና ዝግጁ የሚያደርጋቸውን ነገር የሚሰጥ አካል እንደሚያስፈልግ ጠቁሟል ማለት ነው። እንግዲህ ስለ ሰላም ጦት አንስታል። ናኮር ሰሞኑን አንድ የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ የሆኑት ፕሮፌሰር አለማየሁ ገዳ የጦርነቱ ኢኮኖሚያዊ ጫናና የወጪ አሸፋፈን ተግዳሮቶች በምሪስ ከአጠቃላይ ፖሊሲ አቅጣጫዎች ጋር በመያዝ አንድ ጥናት አድርገው ጥናቱን የማቀርበው ነበር እና ያን ጥናት መነሻ በማድረግ ከአሜሪካ ድምፅ ጋር በነበራቸው ቆይታ ኢትዮጵያ ካላት የሕዝብ ብዛት አንጻር ሀብቷ ምን እንደሆነ የተጠይቀው፣ የወጣቶች ስራ ማጣት ምን ችግር ሊያስከትል እንደሚችል ጠቁመው ነበር። እስቲ እሳቸውን እንስማ። የሕዝብ ብዛት በጣም ኢምፖርታንት ነገር ነው። እንደገበያ ማለት ሕዝብ በዛ ማለት ብዙ ነገር ዲማንድ ያደርጋል ማለት ነው አቅርቦት የማቅረብ አቅም ካለ ህዝብን የመሰለ ገበያ የለም። ግን ግን ደግሞ ድሀ ከሆነ የመግዛት ትንሽ ህዝብ ኖሯቸው የመግዛት አቅም ያላቸው የአውሮፓ ሀገሮች አንዳንድ ኮ ስታየው የእነ ቤልጅየም ጂዲፒ የቤልጅም ጠቅላላ ሀገራዊ ምርት አንዳንድ ጊዜ ከአፍሪካ በሙሉ ይሆናል። የኢትዮጵያን ብቻ ሳይሆን ጠቅላላ አፍሪካ ብትወስድ አንድ ነጥብ ሁለት ቢሊየን ህዝብ ያለው ግን ያ ሁሉ ገበያ አይደለም። ያ ሁሉ ገበያ አይደለም። ለምን አርባ አምስት በመቶ የሚሆነው የአፍሪካ ህዝብ ከድሀ ነው አንድ ነጥብ ዘጠና ሳንቲም ዶላር በታች የሚያገኝ ስለሆን ትልቅ ገበያ አይሆንም። ስለዚህ የህዝብ ቁጥር የህዝብ ቁጥር ሀብት ቢሆነው ማምረት ህዝቡ ማምረት ሲችልና ገቢ ሲኖረው ነው። ከሌለው ግን አን- እንደውም ሸክም ነው የሚሆነው። ስለዚህ ያን ባላንስ መጠበቅ ይፈልጋል። ያን ባላንስ ምን ይሉታል? እነዚህ የህዝብ ጥናት የሚያጠኑ ሰዎች ፖፕሌሽን ደቪደንድ ይሉታል። ኦንጆ ኢትዮጵያን ህዝብ ስብጥር ስታየው ሰባ በመቶ የሚሆነው እድሜው ከሰላሳ በታች ነው። ስራት አቅንፈት የሻላለው ግን ገቢ ከሌለው ኢምፕሎይ ስራ አጥ ከሆነ ወጣት ስራ አጥነቱን ልትወስደው ወደ ሀያ አምስት ወደ ሀያ ስድስት ፐርሰንት ነኛጋ ስራ አጥ ከሆነ ገቢ ከሌለው የህዝብ ቁጥር እንደውም እዳ ነው የሚሆንብህ ወደ ወደ ግጭት በቀላሉ ይመለመላል በአማጽያን ወደ ግጭትና ወደ እንትን ነው የሚወስደ ስለዚህ ያን ባላንስ መጠበቅ በሁለቱ በኩል ያለው ምጣኔ መጠበቅ ያስፈልጋል ውይታችን ከመጨረሳችን በፊት የእናንተን ምልክት አልጠይቃችሁ እንግዲህ አምቦ ነው ያለኸው ናኮር የተለያዩ ከተማዎችን እዛ አካባቢ ለስራ ትንቀሳቀሳል። እና ምንድን ነው የምትታዘበው? ያንተ ምልከታ ምንድን ነው? በጣም ጥሩ። በተለይ ወጣቶቹ ካነሱት አንደኛው የዝምድና ጉዳይ ነው። በዝምድና የመቀጠር ከጸጥታ ጋር በተያያዘ ከከተማ ከተማ ስንንቀሳቀስ የምናስተውለው ነገር ምንድን ነው? በብዛት ፕሮጀክቶች ቆመዋል። ጸጥታ በሌለበት ስራ መስራትም አስቸጋሪ ስለሚሆን ይመስለኛል። ያ ደግሞ ወጣቶች ወደ ስራ ለመግባት ያላቸውንም ፍላጎት የሚገደብ ይሆናል። አስተርስ ደግሞ ያንችን ምልከታ ኒገሪ ነው። እንግዲህ በአማራ ክልል ለስራ ጉዳይ በተለያዩ አካባቢዎች ለስራ በተዘዋወርኩባቸው ጊዜያት ስራ ካጡ ወጣቶች ጋር የመገናኘት እድል እንግዲህ ይገጥመኛል። አንዳንዶቹ አንዳንዶቹ ከተስፋ መቁረጥ ጋር በተያያዘ ለሶስት ተጋላጭ የሆኑ ገጥመውኛል። በአንጻሩ ደግሞ የራሳቸውን ስራ ፈጥረው ኑሯቸውን የሚኖሩ ወጣቶችም እንዲሁ ያጋጥሙኛል። ውጭ ለነበረን ቆይታ አመሰግናለኝ። በዚህ ጉዳይ ላይ ሌሎች ባለሙያዎችም ጭምር አካተን በቀጣይ ጊዜ የምንመለስ ይሆናል። በዚህ አጋጣሚ አርብ ቀን ጀምሮ የስራና ክሎት ሚኒስቴር አዋሳ ከተማ ላይ የግማሽ አመት የስራ ፈያጡምን እየገመገመ ይገኛል። የሚኒስትር መስሪያ ቤቱ ኃላፊዎችም እዚሁ ስለሆኑ ሰሞኑን አግኝተናቸው በዚህ ጉዳይ ላይ ምላሽ ይዤ የሚመለስ ይሆናል። ልክ ነህ ዮናታን። እንግዲህ አሁን እንደጀመር ነው በተከታታይ የሥርዓት ወጣቶችን በተመለከተ በተለይ እዚህ አማራ ክልል ላይ እኔም እንግዲህ ወጣቶችን የሚመለከተውን ባለሙያም ሁሉ እያነጋገርኩ ሰፋ ያለ ዘገባ ይዤ የምቀርብ ይሆናል። በጣም ጥሩ ነው። ባልደረቦቼ ከስራ ፈጠራ እና ከወጣቶች ስራ አጥነት ጋር በተያያዘ ከጉዳዩም ሰፋ የማለት ወይም ደግሞ ከጉዳዩም ሰፊነት የተነሳ ተከታታይ ዘገባዎችን ለወደፊቱ ያለንበት አካባቢ ይዘን እንቀርባለን። አስቴርም ከባህር ዳር ዘገባሽን ይዘሽ እንደምትቀርቢ ተስፋ እናደርጋለን። በጣም አመሰግናለሁ የሆናት እንደው ይይቱ አዎ፣ እኔም ቀደም ብዬ ቃል በገባሁት መሰረት እንግዲህ ያው ስራዬ ብዬ አንዳንድ ሪፖርቶች እንኳን በስራ አጥ ወጣቶች ዙሪያ ላይ እንዲሁ ስራ ያጡትን ብቻ ሳይሆን ደግሞ በራሳቸው ስራ ፈጥረው የሚንቀሳቀሱ ወጣቶቹንም ጨምሬ ተከታታይ ዘገባ ይዤ እንደምቀርብ ከወዲሁ ቃል እገባለሁ። አንተም ደግሞ እንግዲህ የአምቦውን እንዳትረሳ፣ የወኒም ደግሞ የሀዋሳውን እንዳትረሳ። አንረሳሁላችንም ባልደረቦች ናኮር እና አስተር ከአምቦና ባህር ዳር ቆንጆ ቆይታ ነበረን። በዚህ ጉዳይ ላይ ሰፊ ዘገባዎችን ይዘን የምንመለስ ይሆናል። አንቺም ከባህር ዳር ያው የባህር ዳር ወጣቶችን ያነጋገርሽ፣ ከአምቦ ደግሞ ናኮር እንደዙ ከአጎራባችን ከተሞችም ያነጋገር ተመልሰን የምንገናኝ ይሆናል። ለነበረኝ ቆይታ ከልብ አመሰግናለን። እጅግ ነኝ። ወደ ተከታዩ ዘገባ እናልፋለን። አሳልሶ መጾም ኢንተርሚነንት ፋስቲንግ በእንግሊዝኛ አጠራሩ ትኩረትን እየሳቡ ከመጡ የአመጋገብ ቁጥጥርና የግል ጤና ስርዓቶች አንዱ ነው። ደጋፊ ተሟጋቾችም ነቃፊዎችም አሉት። ጤናማ ሕይወት ለመምራት ይረዳል የሚሉ በአንድ በኩል፣ በሌላው ደግሞ የባለሙያ ክትትል ከሌለው ከጥቅሙ ጉዳቱ ያመዝናል የሚሉ እየተከራከሩ ነው። ተከታዩ እንግዳችን መዘመር ግርማ ሰሞኑን ባወጣው የጾም ጣዕም ብሎ በሰየመው መጽሐፉ ሁለቱን ሀሳቦች ይዳሰሳል። የራሱንም የአኗኗር ሁኔታ ለመቀየር መጣሩንም ይናገራል። ከሀብታሙ ስዩም ጋር ተወያይተዋል። እነሆ። ያው ከተወሰኑ አመታት በፊት ስለ ጾም ጉዳይ ጾም ለጤናችን ያለውን ጥቅም ሰማሁ። አንደኛ በቴሌቪዥን፣ ሌላኛው ደግሞ መጽሐፍ በማንበብ ከሁለት ጾምን ከሚጠቀሙት ሰዎች ሰምቼ ራሴ ሞከርኩት። በቀን አንድ ጊዜ መመገብን በቀን አንድ ጊዜ መመገብን ከሞከርኩት በኋላ ደግሞ የፌስቡክ ቡድን በቀን አንድ ጊዜ ተመጋቢዎች የሚል አቋቁሜ ህብረተሰቡን ማማከር ጀመር። በዚህ ጊዜ እነሱን ሳማክር እና የተለያዩ ሀሳቦች ሲያነሱልኝ ማንበብና በጉዳዩ ላይ የተሻለ ምርምር ማድረግ ጀመርኩ። የዚያ ሁሉ ውጤት በኋላ የጾም ጣዕም የሚል መጽሐፍ ለመሆን በቃ። የጾም ጣዕም የሚለው መጽሐፍ በጤና በስነ ምግብ እና በጾም ጉዳይ ላይ ያጠነጠረ ነው። ሁለተኛ ስም ደርሷል፣ እየተነበበ ነው። እንግዲህ ይሄ የአመጋገብ ስርዓት በቀጥታ ከጤና ከእለት ተዕለት እንቅስቃሴያችን ጋር የሚገናኝ ስለሆነ ጥንቃቄ የሚያሻው በርካታ ጥያቄዎችም የሚነሱበት አይነት ነው። በጉዳዩ ላይ የበለጠ እውቀት ለማግኘት ምን ያክል ጥረት አደረግ መጽሐፉ ከመታተሙ በፊት መጽሐፉ ከመታተሙ በፊትም የሚሆን መጽሐፉን በመጽሐፍ ሂደት ያደረኩት ነገር ቢኖር በጤና ላይ የተጻፉትን ምርምሮች ማንበብ ነው። በጤና ላይ ብዙ ምርምሮች እስከ ሁለት ሺህ ሀያ ሀያ አንድ ያሉትን አንብቤያለሁ። በስነ ምግብ ላይ አንብቤያለሁ። ከዚያም ደግሞ በጾም ላይ አንብቤያለሁ። ምንም እንኳን በጾም ላይ ይህን ያህል ሰፊ ምርምር ባይሰራም፣ ማለትም በምግብ ላይ በተለያየ የጤና ጉዳይ ላይ ይሰራል ፈንድ የሚያደርጉ በጤና ላይ ግን ብዙ ፍላጎት የለውም። ማለት ከጥቅማቸው ጋር አይገናኝም በተለያዩ ትልልቅ ድርጅቶች ከኮርፖሬሽኖች ጋር። ስለዚህ የጤና ምርምር ውሱን ቢሆንም ያንን በማንበብ ደግሞ በዚያ ጉዳይ ላይ ፍላጎት ያላቸው የተለያዩ ሰዎች የጻፏቸውን መጽሐፍ በማየት ከዚያ በዘለለ ደግሞ በሀገራችንም በገዳማት የሚሆን በተለያዩ ታዋቂ ግለሰቦች የሚሆን ጾምን ተግብረው ረጅም እድሜ ጤነኛ እርዲና እና የተሻለ ህይወት አኗኗርና የኑሮ ዘይቤ ያላቸውን በመመልከት እንደዚህ በመጠየቅ በተለያዩ መንገዶች ነው መጽሐፉን ለማዘጋጀት የቻልኩት። በእርግጥ ፈታኝ ነው። እንደሌላ ሌላ ዘርፍ መረጃ የሚገኝበት አይደለም። ለምን የተገፋ ዘርፍ ነው ማለት ስለ አመጋገብ ስርዓትና በተያያዥ ጉዳዮች ላይ የተጻፉ መጽሐፍት ለአንድ ማህበረሰብ ያላቸው ፋይዳ ምንድን ነው? ይህን የመሰሉ መጽሐፍትን ማዘጋጀት ምንድን ነው ጥቅሙ ብለ ታስባለህ? የዚህ አይነት መጽሐፍት እንግዲህ በጣም የሚገርም ነገር እኛ ስለ ሳይንስ ወይም ባዮሎጂ ወይም እንደዚህ ሕክምና ነክ ነገር የተማረው ነገር በጣም ውስን ነገር ነው ማለት የቆየ ሳይንስም ነው በብዛት የምናውቀው ከዚያ በዘለለ ደግሞ ተግባራዊነት የሚጎደው ትምህርት ነው እኔም አንተም በብዛት የተማርንበት ትምህርት። ስለዚህ በቋንቋችን በአማርኛ ቋንቋ በአሁኑ ወቅት ያለውን ምርምርና በዓለም ላይ ያለውን ቃት ተግባር የተፈተሹ ሁኔታዎች በቋንቋችን የሚያቀርብልን ባለሙያ ብዙም የለም። ምክንያቱም ወይ የተለያዩ የምግብ አዘጋጆች፣ ሼፎች አንድ ምግብ እንዴት ይሰራል የሚለውን ለየትኛው በሽታ ምን አይነት እንመገብ የሚለውን ነው እንጂ ያቀረቡልን መጀመሪያ ጤናችንን አውቀን ምን ያህል የሰውነት ትብ አለን? የሰውነታችን ክብደት ምን ያህል ነው? ከጾታችን ከወሊድ ሁኔታ ከእድሜያችን አንጻር ጤናችንን እንድናውቅ፣ ከዚያ ደግሞ ስነ ምግብ ሲባል ምንድን ነው መመገብ ያለብን? በሀያ አራት ሰዓት ውስጥ ምን መመገብ አለብን? ምን መመገብ የለብን? የውሃን ሁኔታ እየተለየ የእንቅስቃሴን ሁኔታ፣ እነዚህን ሁሉ አገናዙ ጤናና ስነ ምግብን የሚያስገነዝብ ከዚያ ደግሞ ከተመገብን በኋላ ምን ያህል ጊዜ እንቆይ? ምን ያህል ጊዜ ነው ከአንድ ምግብ እና እስከ ቀጣይ ምግብ መቆየት ያለብን የሚለውን የጾምን ጉዳይ በደንብ፣ በጾም ሂደቱ ምን ይከሰታል? ከዚያ ደግሞ ጾም ምንን ይከላከልልናል? ምን አይነት በሽታ ይከላከልልናል? ምን ጥቅም አለው? ምን ጥንቃቄ እርምጃ እንውሰድ የሚለውን የሚያስገነዝብ የለም እና ይሄንን ክፍተት በማየቴ እኔ ራሴ መጀመሪያ ስጾም የተቸገርኩበትን፣ ከዚያ በሂደት እያነበኩ ያሻሻልኩትን ሌሎች ጾመኞችን ደግሞ በቡድን ባቋቋምኩት ቡድን አስራ ሁለት ሺህ ጾመኞችን በቀን አንድ የሚመገቡትን ካገቡ በኋላ ያለውን ችግር አጥንቼ ነው የጣፍኩት። ሰዎች በቀን አንድ ጊዜ ብቻ በመመገብ ጤናን ማስተካከል ብዙ ጠቀሜታዎችን ማግኘት ይቻላል በሚል ካለምንም ልምምድና ቅድመ ዝግጅት ቀጥታ ሊገቡ የሚፈልጉ ሊኖሩ ይችላሉ። ማድረግ የሚገባቸው ጥንቃቄ ምን አይነት ነው? እንዲሁ ዘው ብለው የማይገባበት ስለመሆኑስ የማስገንዘቢያ ኃላፊነቱ ላይስ ምን ያህል ተንቀሳቅሰሃል? ምንስ አደጋ አለው? ሰዎች ቅድመ ዝግጅት ሳያደርጉ ከሐኪሞቻቸው ጋር ሳይማከሩ አዲስ የኑሮ ብሂል ለመጀመር በሚያደርጉት ጥረት ውስጥ ምንስ ማድረግ አለባቸው? ቀድመው በጣም ጥሩ ጥያቄ ነው። ያው በቀን አንድ ጊዜ መመገብ ወይም እያፈለሱ መቶም የሚባለው ኢንተርሚተንት አንዳንዶቹ አስራ ስድስት ሰዓት ቆመው በስምንት ሰዓት ጊዜ ውስጥ የሚበሉ አሉ። ሌሎች ደግሞ ሀያ ሶስት ሰዓት ጾመው በአንድ ሰዓት ጊዜ ውስጥ የሚጾሙ አሉ። እነዚህም ጊዜ ተኮር ጾሞችን ለብቻቸው ከፋፍያቸዋለሁ። ሌሎችም አይነት ደግሞ ጾሞች አሉ። በይህን አይነት ምግብ ማብዛት ኛውም በዚህ ፐርሰንት መመገብ የሚለውን የተለያዩ አንዳንድ ምዕራፍ ሰጥቼ ነው በስድስት ምዕራፍ መጽሐፉ የተዘጋጀው እና ወደ ጾም ለመግባት ስንፈልግ የሽግግር መርሃ ግብር ብዬ ያዘጋጀውታል ብዙ የእንግሊዝ ሀገርም የአሜሪካም የተለያዩ ነዚ በጾም ላይ የሚሰሩ የጾም ክሊኒኮች አሉ፣ ከመቶ ዓመት በላይ ያለባቸው እና ብዙ ከጾሙ በፊት ቅድመ ዝግጅት የሚያሰሩት ነገር አለ። ስለዚህ የሽግግር መርሃ ግብራ ሰው ብዬ ባህር ሰዓት አንድ ጊዜ መብላት ሳይሆን ዛሬ ሁለት ጊዜ ልበላችላለሁ፣ ነገ እንደዚያ ነገ ቁስ ናፍታ ከነገ ወዲያ ምሳ እና እራት እያደረግኩ ያንድ ሳ ያንም ማድረግ አለብኝ። ደግሞ በምመገብ ጊዜም ደግሞ ምን እመገባል? የተመጣጠነ ምግብ መሆን አለበት። መጥገብ አለብኝ። ምናልባትም በቀን ሶስት ጊዜን በላይ የነበረውን ስልሳ እና ሰባ በመቶ መጽሐፉ ላይ በደንብ የተብራራ ነገር አለው ያለ ከዚያ ደግሞ ውሃ መጠጣት አለብኝ። የማዕድናት ጉዳይ እንደጨው አይነቶቹ ካልሆነ ራስ ምታት የሚያዞረን የማዕድናት ጉዳይ ያለ ያስብና ፍራፍ ተመጣጠለብን በእንቅስቃሴ ሁኔታችን የሚወሰናል። ደግሞ በጣም የሚንቀ ቁጭ የሚልና ብዙ እንቅስቃሴ የሌለው እንደዚያ ከዚያ ደግሞ የማይጾሙ የህብረተሰብ ክፍሎችም አሉ። ከእርግዝና ከመፀነስ ከማጥባት ከወሊድ ጋር የተያያዘ ለቋሚ በሽታ ያለባቸው ሰዎች አሉ። እድሜያቸው ያልደረሰ ታዳጊዎች እና እንደዚህ አይነት ሰዎች መጾም የሌለባቸው አሉ። ቢቻል ደግሞ ምርመራ ማድረግ አለባቸው። ምርመራ የሚደረገው አንዳንድ የሰውነታችን የስብ ክምችት ሁኔታ ከዚያ ደግሞ የማይተላለፉ በሽታዎች ሁኔታ እነዚያ እነዚያ መመርመር አለባቸው እንጂ ይሄንን ተግብሮ ደግሞ ጥሩ ደረጃ እንትን ካሉ አብዛኛው መጾም መሰለኝ ስለሆነ፣ ለኢትዮጵያ ሕዝብ በተለይ በከተማ ላለው ከህፃናት ጀምሮ በጣም ይሄ ከልክ በላይ ውፍረት ከፍተኛ ነው፣ ከሚጠበቀው በላይ አሁን እየተደረጉ ባሉ በምናነባቸው። ስለዚህ ወደ ከተሞች እና ወደ ቤቶች የጤና ግንዛቤ ትምህርት መምጣት አለበት። ትልልቅ ሰዎች እና መጾም የሚችሉት ደግሞ ቢጾሙ የምግብ ፍጥታ በጣም ያመጣል ብዬ ነው። እጅግ በጣም አመሰግናለሁ። መዘምር ግርማ በቅርቡ ካወጣቸው መጽሐፎች መካከል አንዱ ስለሆነው የጾም ጣዕም ስለተሰኘውና በአመጋገብ ስርዓት በተለይ ደግሞ አሰልሶ መጾም ስለሚባለው ወይም ኢንተርሚተንት ፋስቲንግ ስለሚባለው ጉዳይ ስለ አውግያን ስለነገርከን በእጅጉ አመሰግናለሁ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማ ስም የምሰናበታችሁ ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ አመሰግናለሁ። ሰላም ጤና ይስጥልኝ። በደህና አድሩ።